ምርጫው ከመካሄዱ ሳምንታት አስቀድሞ ነበር ተሰሚነት ያላቸው የዴሞክራትም ሆነ የሪፐብሊካን ፓርቲ አባላት መራጩ ሕዝብ ወጥቶ ድምፁን እንዲሰጣቸው ሲቀሰቅሱ የሰነበቱት፣ ትናንት ገና በማለዳው በመላው የአሜሪካ ግዛቶች የምርጫ ጣቢያዎች ድምፅ ለመስጠት የወጣው በሚሊዮኖች የሚገመተው መራጭ ረጃጅም ሰልፎችም የፖለቲከኞቹ ውትወታ መና ለመቅረቱን የሚያሳይ ነው ተብሎለታል። መራጮቹ ለ435ቱ የህዝብ ተወካዮች ምክር ቤት ይመጥናል ላሉት፣ እንዲሁም በሴኔቱ 100 መቀመጫዎች ለ35ቱ መንበሮች ድምጻቸውን ሰጥተዋል። ውጤቱ ደግሞ ሪፐብሊካኑ የፕሬዝደንት ዶናልድ ትራምፕን አሜሪካ ትቅደም አጀንዳ ማጠናከር የሚያስችል አቅም በሴኔቱ ላይ እንዲያገኙ፣ ዴሞክራቶች ደግሞ የትራምፕ አስተዳደር ቀፍዳጅ እቅዶች እንደልባቸው ስራ ላይ እንዳይውሉ መገዳደር የሚያስችል ጉልበት በሚይዘው በህዝብ ተወካዮች ምክር ቤት አብላጫ ወንበር እንዲቆጣጠሩ አድርጓል። በህዝብ ተወካዮች ምክር ቤት ዴሞክራቶች 219 ወንበር ሪፐብሊካኑ 193ቱን አግኝተዋል። በህዝብ ተወካዮች ምክር ቤት አብላጫው ድምፅ ያላቸው ዴሞክራቶች በቀሪው የዶናልድ ትራምፕ የስልጣን ዘመን ወሳኝ የሆኑ ኮሚቴዎችን ይመራሉ። ፕሬዝዳንቱ የሚያከናውኑትን ማንኛውንም የንግድ ስምምነትና የውስጥ አሰራር የመመርመር ስልጣን ያገኛሉ። ይህ ደግሞ በጎርጎረሳዊ 2016 ፕሬዚዳንታዊ ምርጫ ቅስቀሳ ወቅት ከትራምፕ ወገን ከሩሲያ ጋር የተባበረው ማን መሆኑን መመርመር ሁሉ ይጨምራል። ከምርጫው በኋላ በአሜሪካ አዲስ ቀመጣ ያሉት ዴሞክራቷ ናንሲ ፔሎሲም የምክር ቤት አፈ ጉባኤነታቸውን መልሰው የማግኘት ህልም አላቸው። በተቃራኒው ሪፐብሊካን ፓርቲያቸው በምክር ቤቱ አብላጫ ድምጽ ያጣው ዶናልድ ትራምፕ ትኩረታቸውን ሁሉ በሴኔቱ ድል ላይ አድርገዋል። ትራምፕ በውጤቱ የተደሰቱ ይምሰል እንጂ የአሶሼትድ ፕሬሱ ስቲቭ ፒፕልስ እንደሚለው ቀሪው ሁለት ዓመት የስልጣን ዘመናቸው አስቸጋሪ መሆኑ አይቀርም። ይህ ትልቅ ነገር ነው። በቀጣይ ሁለት ዓመታት በትራምፕ የፕሬዝዳንትነት ዘመን ዋሽንግተን ላይ የኃይል ሚዛኑ መሠረታዊ ለውጥ ያመጣል። ከምንም በላይ ዲሞክራቶች ሕግን ተጠቅመው ለረዥም ዓመታት ይፈልጉት የነበረውን የዶናልድ ትራምፕን የግብር መረጃዎች በትዕዛዝ የመመርመር ሥልጣን ይሰጣቸዋል። ዲሞክራቶች በዋናነት የትራምፕን አጀንዳዎች ተግባራዊ እንዳይሆኑ ማድረግ ይችላሉ። ትራምፕ ግብር ላይ፣ የጤና መድን ላይ ምናልባት ስደተኞችን በሚ መለከት ማድረግ የሚፈልጉት ነገር አለ። ግንብ መገንባት ፈልገዋል። ሌላው ቀርቶ ሪፐብሊካኖች አብላጫ መቀመጫ ይዘው እንኳን ግንቡን መገንባት አስቸግሯቸዋል። ይህ ደግሞ የባሰ ከዲሞክራቶች ጋር እጅግ አዳጋች እንደሚሆንባቸው ግልጽ ነው። በሌላ በኩል የትናንቱ የፕሬዝደንቱ የስልጣን ዘመን አጋማሽ ምርጫ በርከት ያሉ ሴቶችን ወደ ህዝብ ተወካዮች ምክር ቤት ያስገባ አጋጣሚ መሆኑም ነው የታየው። ሙስሊም ሴቶችንም አካቷል። ስቲቭ ፒፕልስ ታሪካዊ ስብጥር የታየበት ምርጫ ይለዋል። በዲሞክራቶቹ ወገን በእርግጥም ታሪካዊ ስብጥር የታየበት ምርጫ ነው። የተደባለቀ ውጤት ያየ ነው። ታሪካዊ በሚባል ደረጃ በምክር ቤቱ ያሸነፉ ሴቶች ቁጥር ክብረ ወሰን ሰብሯል። ይህ ደግሞ ለብዙ ሰዎች ትልቅ ነገር ነው። ካሸነፉት ሴቶች መካከል ትውልደ ሶማሊያዊ አሜሪካዊት ኢልሃን ኦማር ሚኒሶታ ላይ ዴሞክራቶችን ወክለው ተሳክቶላቸዋል። ውጤቱ ይፋ ከሆነ በኋላም በደጋፊዎቻቸው ፊት ቆመው እንዲህ አሉ። ለምክር ቤት እንደተመረጠች የእናንተ ወኪል ዛሬ ምሽት ፊታችሁ ቆሚያለሁ ከስሜ ጀርባ ብዙ ኃይል አለኝ። በምክር ቤት ግዛታችንን የምትወክል የመጀመሪያዋ ጥቁር ሴት፣ በምክር ቤት እናንተን ወክላ ሂጃብ የምትለብስ የመጀመሪያ ሴት፣ የመጀመሪያዋ ለምክር ቤት የተመረጠች ስደተኛ፣ እንዲሁም ለምክር ቤት ከተመረጡ ሙስሊም ሴቶች አንዷ። በዚህ ምርጫ ሌላ አፍሪካዊም ከኮሎራዶ ወደ ምክር ቤቱ ዘልቋል። ትውልድ ኤርትራዊው ዮሴፍ ንጉሴ ሪፐብሊካኑን ተፎካካሪያቸውን በስልሳ አራት በመቶ ድምጽ በልጠው ነው ወደ ምክር ቤት መግባታቸውን ያረጋገጡት። ሚቺጋን ደግሞ በትውልድ ከፍልስጤም የሆኑትን አሜሪካዊት ረሺዳ ጣሊብን ለምክር ቤት አብቅቷል። የምርጫው ውጤት ከዶናልድ ትራምፕ አስተዳደር ጋር ችግር ውስጥ የገቡ ሀገራት ላይ ተስፋ ያሳደረ መስሏል። የአውሮፓ ሕብረት ዴሞክራቶች ያገኙትን ውጤት አወድሷል። ሩሲያ የምርጫ ውጤቱ ለትራምፕ ቀሪ ስልጣን ዘመናቸውን አዳጋች እንደሚያደርግባቸው ብትገልጽም በሚኖራት ግንኙነት ደረጃ ግን ለውጥ እንደማይኖር አመልክታለች። ጀርመን በበኩሏ በሁለቱ ሀገራት ግንኙነት ላይ የምርጫ ውጤቱ ተጽዕኖ አይኖረውም ባይናት።